ከተቀመጥኩበትም ሶስት አራት ሆኖ መጡብኝ። ከመጡም መዛ በኋላ አንዱ ልጄ ነፍስ ያወቀ ነው ሪ ሲል መታለሁ ገላለሁ ሲሉ፣ ያው በቃ አስገድደው ያው ደፍረው። የህወሓት ታጣቂዎች ንፋስ መውጫ ከተማ በቆዩባቸው 11 ቀናት ውስጥ ካደረሱባቸው ጾታዊ ጥቃት ሰለባ መሆናቸውን ለአሜሪካ ድምፅ ከገለጹ ሴቶች መካከል ናቸው። ጥቃት ከደረሰባቸው ውስጥ ከታዳጊ ህፃናት በዕድሜ እስከ ገቡ አረጋውያን ድረስ እንደሚገኙባቸው ተናግረዋል። ሙሉ ዘገባው በመጽሔቱ ክፍለ ጊዜ ይቀርባል። ሕወሓትና የኢትዮጵያ መንግሥት ወደ ሰላማዊ መፍትሔ የሚመጡ ከሆነ በግጭቱ ምክንያት የተዳከመውን ኢኮኖሚ ለመደገፍ ዝግጁ መሆኗን ዩናይትድ ስቴትስ ገለጸች። የዚህንም ዝርዝር ይዘናል በዕለቱ አብርስ ይቀርባል። ማክሰኞ መስከረም 11 2014 ዓ ም ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራማችንም በሳተላይት ለምትከታተሉ አድማጮቻችንና ተመልካቾቻችን ሁለተኛ ቀኑን በያዘው በራዲዮ ቴሌቪዥን ስርጭታችን ኢሳት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቻርልስ ተንመክና ከዌብ እና ማኅበራዊ ገጾቻችን አዘጋጇ አባየው ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን ያለም ዜና ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታየ ነኝ። ሁለት የፖለቲካ ፓርቲዎች የፊታችን መስከረም 20 2014 ዓ ም በሶማሌ ክልል ሊደረግ ቀነ ቀጠሮ ከተያዘለት ምርጫ ራሳቸውን ማግለላቸውን አስታውቀዋል። ሀብታሙ ስዩም አጭር ዘገባ አሰናድተዋል የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ፣ እንዲሁም የነጻነትና እኩልነት ፓርቲ ናሀባ የተባሉት ፓርቲዎች በሶማሌ ክልል ውስጥ አለ ያሉትን የመራጮች ምዝገባ ሂደት፣ የቁሳቁስ ድልድልና ስምሪት ችግሮች፣ እንዲሁም ተያያዥ መሰናክሎች ለአሁኑ ውሳኔያቸው እንዳበቋቸው በጋራ በወጡት መግለጫ ላይ አስታውቀዋል። ፓርቲዎቹ ለብሔራዊ ምርጫ ቦርድ ያቀረቧቸው ተደጋጋሚ ቅሬታዎች ሊፈቱ ባለመቻላቸውና የገጠሙ ችግሮች የምርጫውን ሂደት ታማኒነት የሚያሳጡ እንደሆነ በማመናቸው የአሁኑ የጋራ አቋም ላይ እንደደረሱ አስታውቀዋል። ከቀናት በፊት በክልሉ ውስጥ ለመወዳደር ተመዝግበው የነበረው ኦብነግና ሌሎች ፓርቲዎች በተመሳሳይ ከምርጫው ራሳቸውን ማግለላቸው ይታወሳል። ስለ ጉዳዩ ጥያቄ የቀረበለት የምርጫ ቦርድ ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በቀጣዩ የምርጫ ሂደት ላይ ምንም ለውጥ እንደማያመጣ ገልጸዋል። የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ በሰጡት መግለጫ በፖለቲካ ፓርቲዎቹ የቀረቡ አቤትታዎችን ለመፍታት ከአንድ ወር በፊት ቦርዱ የሚጠበቅበትን ሁሉ ማድረጉን ገልጸው አሁን ላይ ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫ ማግለላቸው በምርጫ ሂደቱ ላይ የውጤትም ሆነ የአሰራር ለውጥ አያመጣም ብለዋል። ኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን መስከረም 2 2014 ዓ ም ከሶማሌ ክልል በተጨማሪ በሐረሪና በደቡብ ክልሎች የድምፅ አሰጣጥ ሂደትን እንደሚመራ ይጠበቃል። አድማጮቻችን ከዚህ ጉዳይ ጋር የተያያዘ ሰፋ ያለ ዘገባ በመጪው ቅዳሜ ምሽት መሰናዷችን ይሰማል። ሱዳን ውስጥ የመፈንቅለ መንግሥት ሙከራ ተደርጎ አክሽፈነዋል ሲል የጦር ሠራዊቱ አስታወቀ። ጠቅላይ ሚኒስትር አብደላ ሐምዶክ በመንግስቱ ቴሌቪዥን በወጣ መግለጫቸው የመፈንቅለ መንግስት ሴራውን የጠነሰሱት ከቀድሞው ፕሬዚደንት ኦመር አልበሽር ጋር ግንኙነት ያላቸው በጦሩና በሲቪል ውስጥ ያሉ አካላት ናቸው ብለዋል። ደረጀ ደስታ ዝርዝሩን ይዟል። የጦር ሰራዊቱ ዛሬ ማክሰኞ ባወጣው መግለጫ የሲቪልና የጦር ሰራዊት ጥምር ምክር ቤት ላይ የተቃጣውን የግልበጣ ሙከራ አክሽፈናል ሲል ነው ያስታወቀው። ምክር ቤቱ የቀድሞው ፕሬዝደንት ኦማር አልበሽር ከስልጣናቸው ከተወገዱበት እንደ ኤሮፓ አቆጣጠር በ2019 ዓ ም ጀምሮ ሱዳንን እያስተዳደራት የሚገኝ ጥምር ምክር ቤት ነው። አንድ የገዢ ምክር ቤት ሲቪል አባል ትናንት ሌሊት ላይ ተሞክሮ የነበረው ግልበጣ እንዳይሳካ ተደርጓል። አሁን ሁኔታው በቁጥጥር ስር ውሏል ማለታቸውን ሮይተርስ ዘግቧል። ተጠርጣሪዎቹን የመመርመር ሂደት ይጀመራል ሲሉ ቃል አቀባዩ መሐመድ አልፋኪ ሱሌይማን መናገራቸውንም ሮይተርስ ጠቅሷል። ሉዓላዊ ምክር ቤት ተብሎ የሚጠራውና ጠንካራ ባልሆነ የወታደራዊና ሲቪላዊ አካላት ስምምነት የተመሰረተው ገዢው አካል እንደ አውሮፓ አቆጣጠር በ2024 ከሶስት ዓመት በኋላ ማለት ነው ነፃ ምርጫ ለማካሄድ እቅድ አውጥቷል። ስማቸው እንዳይገለጽ የጠየቁ አንድ የመንግስት ባለሥልጣን መፈንቅለ መንግስት ሞካሪዎቹ ኡምዱርማን የሚገኘውን የመንግስት ራዲዮ ጣቢያን ለመቆጣጠር ሞክረው ነበር ብለዋል። በጉዳዩ የተሳተፉትን የተወሰኑት ሰዎች ለመያዝ እርምጃ መወሰዱንም ገልጸዋል። በሱና ዘገባ መሰረትም በድርጊቱ አሉበት የተባሉት በሙሉ ተይዘዋል። የሉዓላዊ ምክር ቤት ታማኝ ክፍለ ጦሮች ካርቱምን ከኡምዱርማን የሚያገናኘውን ድልድይ በታንክ አጥረውት እንደነበር አንድ የዓይን ምስክር መግለጻቸውን ሮይተር አክሎ አመልክቷል። የቪኦኤ የደቡብ ሱዳን ትኩረት ስርጭት ባወጣው ዘገባ ማምሻውን የሱዳን ጠቅላይ ሚኒስትር አብዶላ ሀምዶክ በመንግስት ቴሌቪዥን በሰጡት መግለጫ የመፈንቅለ መንግስት ሴራውን የጠነሰሱት ከቀድሞ ፕሬዚደንት ኡመር አልባሽር ጋር ግንኙነት ያላቸው በጦር ሰራዊቱና ሲቪል ውስጥ ያሉ አካላት ናቸው ብለዋል። የሱዳን የማስታወቂያ ሚኒስትርና የመንግስቱ ቃል አቀባይ ሀምዛ ባሉል በርካታ ወታደራዊ መኮንኖችና የፖለቲካ መሪዎች መታሰራቸውን አረጋግጠዋል። አሁን ሁኔታው በቁጥጥር ስር ውሏል። ካርቱም የሚገኘውን የሻጃር ክፍለ ጦር ተቆጣጥረው የነበሩት የመፈንቅለ መንግስቱ ሞካሪዎች በሙሉ የአልበሽር ደጋፊዎች ሲሆኑ እየተመረመሩ ነው ብለዋል። ዓለም የተደቀኑባትን ፈተናዎች ለመጋፈጥ ተባብራ መስራት እንዳለባት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አሳሰቡ። ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት ቀርበው እንደ አሜሪካ ፕሬዚደንት ዛሬ ለመጀመሪያ ጊዜ ባደረጉት ንግግር ደህንነታችን፣ ብልጽግናችን እና ነጻነቶቻችንም ቀድሞ ሆኖ በማያውቅ ሁኔታ የተሳሰሩ ናቸው ብለዋል። ፕሬዚደንቱ ከጉባኤው መክፈቻ ቀድመው ትናንት ከድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር ተገናኝተው የዘመኑ ፈተናዎች ባሏቸው የኮቪድ ወረርሽኝ፣ የአየር ንብረት ለውጥ፣ የኑሮ አለመመጣጠንና እያደገ በመጣው የአሜሪካና የቻይና መቃቃር ላይ ተመካክረዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዛሬ ለጠቅላላ ጉባኤው ባሰሙት ንግግር በአሁኑ ወቅት የተደቀኑብንን በሕይወት ዘመናችን ካየናቸው ሁሉ የገዘፉ ቀውሶች ዓለም ዓይኑን ከፍቶ ሊመለከት ይገባል ሲሉ አሳስበዋል። ዋና ጸሐፊው በኮቪድ-19 ምክንያት ከወትሮው አነስ ተደርጎ በተዘጋጀው ዓመታዊው የድርጅቱ ጠቅላላ ጉባኤ ላይ ለተካፈሉት መሪዎች ባሰሙት ንግግር ዓለማችን ከዚህ በላይ አደጋ ተደቅኖባት ከዚህ በላይ ተከፋፍላ አታውቅም ነው ያሉት። የአየር ንብረት ቀውሶችን፣ የኮቪድ-19 ወረርሽኝን እንዲሁም አፍጋኒስታን፣ ኢትዮጵያና የመንን ጨምሮ በዓለም ዙሪያ የበርካታ ሀገሮችን አለመረጋጋት አንስተውም ተናግረዋል። በመጽሔት ክፍለ ጊዜ በሚቀርበው ዘገባ ዝርዝሩ ይደመጣል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሆቴል ሩዋንዳ ፊልም የጀግንነት ታሪካቸው የተወሳላቸው ፖል ሩሲሳቢጋና በተመሰረተባቸው የሽብር አድራጎት ክስ 25 ዓመታት እስራት ቅጣት እንደተፈረደባቸው ተገለጠ። ደጋፊዎቻቸው የፍርድ ሂደቱን ሐሰተኛ ሲሉ ኮንነውታል። በአፍሪካ ዜና እንቆያለን። የዩናይትድ ስቴትስ የፍትህ ሚኒስቴር በሙስና ምክንያት ገንዘባቸው የተወረሰባቸው የኢኩቶሪያል ጊኒ ምክትል ፕሬዚደንት ቴዎዶሮ ንጎማ ኦቢያንግ ማንጉን ገንዘብ እጠቀምበታለሁ ሲል አስታወቀ። ከገንዘቡ ላይ ከ19 ሚሊዮን ዶላር የሚበልጠው ለተባበሩት መንግስታት ድርጅት የክትባት ግዢ እንዲፈጸምበት የሚለገስ መሆኑንና ከ6 ሚሊዮን ዶላር በላይ ደግሞ ለኢኩቶሪያል ጊኒ የመድኃኒትና የህክምና መሳሪያ አቅርቦት የሚገዛበት ይሆናል ብሏል። የዩናይትድ ስቴትስ የፍትህ ሚኒስቴር ባወጣው መግለጫ ኦቢያንግ በአውሮፓውያን 2011 በግብርናና በደን ቢሮ በነበራቸው ኃላፊነታቸው 300 ሚሊዮን ዶላር በጥቁር ገበያና በሙስና ያንቀሳቀሱ ሲሆን ይህም የኢኳቶሪያል ጊኒንና የዩናይትድ ስቴትስን ሕግ የጣሰ መሆኑን ጠቁሟል። ኦቢያንግ በፈረንሳይ በህገወጥ መንገድ ቅንጡ ንብረቶችን ሲገዙ ተገኝተው የተከሰሱ ሲሆን የሶስት ዓመት እስራትና የ35 ሚሊዮን ዶላር መቀጮም ተወስኖባቸዋል። የአፍጋኒስታኑ የታሊባን መንግስት ምክትል ሚኒስትሮችን ሾሟል። ያስተዳደሩ አባላት በሙሉ ወንዶች ናቸው። ታሊባን ባለፈው ወር ወንዶች ብቻ የያዘውን ካቢኔውን ይፋ ባደረገበት ጊዜ ዓለም አቀፉ ማህበረሰብ በከባዱ የነቀፈው ቢሆንም ዛሬም አንድም ሴት የሌለችበት ምክትል ሚኒስትሮችን ሹመት ሰጥቷል። የተሿሚዎቹን ዝርዝር ዛሬ የመንግስቱ ቃል አቀባይ ዛቢሁላ ሙጃሂድ ካቡል ላይ በተጠራ ጋዜጣዊ ጉባኤ ይፋ አድርገዋል። ታሊባን በድጋሚ ወንዶችን ብቻ መሰየሙ ለዓለም አቀፉ ማህበረሰብ ጩኸት ደንታ እንደሌለው የሚያሳይ ነው ተብሏል። ቀደም ሲል አስተዳደራችን አሳታፊ ይሆናል፣ የሴቶች መብት እናከብራለን ብሎ ቃል ቢገባም በያዘው አክራሪ አቋም መቀጠሉን የሚጠቁም አድራጎት እንደሆነ አመላካች ነው ተብሏል። በመጨረሻም የፕሬዝደንት ባይደን አስተዳደር እንደ አውሮፓውያን አቆጣጠር በሚቀጥለው ጥቅምት ኦክቶበር አንድ በሚጀምረው አዲሱ የበጀት ዓመት ዩናይትድ ስቴትስ የምትቀበላቸውን ስደተኞች ቁጥር በእጥፍ ያህል በማሳደግ 125000 ስደተኞችን ለመቀበል እንደሚፈልግ ከውጭ ጉዳይ ሚኒስቴር የወጣው መግለጫ አመለከተ። ይህም በምርጫ ዘመቻ ወቅት የተገባውን ቃል ለመጠበቅ ነው ብሏል። የውጭ ጉዳይ ሚኒስቴር ያለፈው 2020 ዓ.ም ዩናይትድ ስቴትስ 62500 ስደተኞችን ብቻ እንድትቀበል የተቀመጠው ገደብ ስለሚነሳበት አካሄድ ከአገር ደህንነት ሚኒስቴር ጋር በመመካከር የሚሰራበት መሆኑን ነው መግለጫው ያመለከተው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ይታየን። ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ መስከረም 11 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ክበድ ነኝ። የራዲዮ በቴሌቪዥን ምስል ድምፅ አቀናባሪያችን ኤልያስ አስማር ነው። በስርጭት ወቅት የምስልና ድምፆቹን ቅንብር የምትቆጣጠርልን ዚነብ አብዱራህማን ናት። በዓለም ዜናዎቹ የጀመረው መደበኛው ፕሮግራማችን ታዲያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በሳተላይት ለምትከታተሉን አድማጮችና ተመልካቾቻችን አሁን በኢትዮ ሳት ላይ የምንገኛለን። እስከ ምሽቱ አራት ሰዓትም ስርጭታችን ይቀጥላል። በቅድሚያም ወደ ዕለቱ አብረስ ህወሓትና የኢትዮጵያ መንግስት ወደ ሰላማዊ መፍትሄ የሚወጡ ከሆነ በግጭቱ ሳቢያ የተዳከመውን የኢትዮጵያ ኢኮኖሚ ለመደገፍ ዝግጁ መሆኗን ዩናይትድ ስቴትስ ገለጠች። ፕሬዝዳንት ባይደን ከፈረሙት የማዕቀብ ትዕዛዝ ጋር በተያያዘ በመቀጠል ይወሰዳሉ ያሏቸውን እርምጃዎች አስመልክቶ የዩናይትድ ስቴትስ ባለስልጣናት ማብራሪያ ሰጥተዋል። የግጭቱ ተሳታፊ አካላት ወደ ድርድር የማይመጡ ከሆነ የሚወሰደው የማዕቀብ እርምጃ ከተመረጡ ግለሰቦችና ተቋማት ባለፈ የኢትዮጵያና የኤርትራ ህዝቦችን ኢላማ እንደማያደርግ የምስራቅ አፍሪቃና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት ገልጠዋል። የዩናይትድ ስቴትስ ለኢትዮጵያ የምትሰጠው የሰብአዊና ሌሎች ድጋፎች ግን እንደሚቀጥሉም ተናግረዋል። ለዝርዝሩ ኬኔዲ አባተ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሀገራቸው ብሔራዊ ደህንነት ስጋት እንደሆነ የገለጹትን የሰሜን ኢትዮጵያ ግጭትና ሰብአዊ ቀውስ እንዲራዘም ሰበብ በሚሆኑ ግለሰቦችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትእዛዝ ባለፈው አርብ መፈረማቸው ይታወቃል። እናም ከዚሁ ጋር በተያያዘ በቀጣይነት ዩናይትድ ስቴትስ ልትወስዳቸው ስለምትችላቸው እርምጃዎች በሀገሪቱ ውጭ ጉዳይ ሚኒስቴር የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት ና የስጋት መከላከል ፋይናንስና የማዕቀብ ጉዳዮች ምክትል ረዳት ሚኒስትር ኤሪክ ውድሃውስ በትናንትናው እለት ለጋዜጠኞች በስልክ ገለጻ አድርገዋል። የባይደን ሀሪስ አስተዳደር በሰሜን ኢትዮጵያ ያለው የሰብአዊ ቀውስ እንዲያበቃ ያስችላል በሚል የወሰደውን እርምጃ ያደነቁት የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት በግጭቱ የተሳተፉ አካላት ወደ ሰላማዊ መፍትሄ የሚመጡ ከሆነ በግለሰቦችና ተቋማት ላይ ሊጣል የታሰበው ማዕቀብ ቀርቶ ዩናይትድ If the government of Ethiopia and the TPLF take meaningful steps to enter into talks for a negotiated ceasefire and allow for unhindered humanitarian access, a different path is possible. The United States is ready to help mobilize assistance for Ethiopia to recover and revitalize its economy. Those meaningful steps include accepting African Union-led mediation efforts, designating negotiation teams, agreeing to negotiations without preconditions, and accepting an invitation to initial talks. Steps towards humanitarian access could include authorizing daily convoys of trucks carrying humanitarian supplies to travel overland to reach at-risk populations, reducing delays for humanitarian convoys. And restoring basic services to Tigray, such as electricity, telecommunications, and banking. የግጭቱ ተሳታፊ አካላት ወደ ድርድር የማይመጡ ከሆነ የሚጣለው ማዕቀብ ከተመረጡ ግለሰቦችና ተቋማት ባለፈ የኢትዮጵያና የኤርትራ ሕዝቦችን ኢላማ እንደማያደርግ ሚስተር ሃንት ገልጸዋል። ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን የሰብአዊና ሌሎች ድጋፎች እንደምትቀጥልም ነው የተናገሩት። የስጋት መከላከል ፋይናንስና የማዕቀብ ጉዳዮች ምክትል ረዳት ሚኒስትር ኤሪክ ውድሃውስ በበኩላቸው ፕሬዚደንት ባይደን የዩናይትድ ስቴትስ ግምዣ ቤትና የውጭ ጉዳይ ሚኒስቴር የማዕቀብ እርምጃ እንዲወስዱት The United States did not announce sanctions against specific individuals or entities on Friday. We are hoping we will not have to. We hope President Biden's action on Friday prompts the Eritrean government to withdraw troops immediately, and the Ethiopian government, Tigray People's Liberation Front, and Amhara forces to stop fighting and commit to a negotiated ceasefire. We hope we will see concrete steps toward these goals immediately, including that the Ethiopian government ends its restrictions on humanitarian supplies entering the Tigray region and the TPLF to stop its advances in the Amhara region, which are fueling displacement and deepening ethnic tensions. However, if we do not see such progress immediately, we will take further action. ፕሬዚደንት ባይደን ያወጡትን የማዕቀብ ትእዛዝ እንደሚደግፍ የገለጸው ህወሀት ትእዛዙን እጅግ የዘገየ ቢሆንም ለአካባቢው ቀውስ መፍትሄ የሚያስገኝ ነው ብሎታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ለፕሬዚደንት ባይደን ይድረስ ባሉት ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው ያላቸው መዘዞች አትንበረከክም ሲሉ የባይደንን ውሳኔ አጣጥለዋል። ግጭቱ በወታደራዊ አማራጭ እንደማይፈታ የኢትዮጵያ መንግስት እንደሚገነዘብ ተስፋ እናደርጋለን ያሉት የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት ታዲያ ጠቅላይ ሚኒስትር አብይን ጨምሮ ከሌሎች የኢትዮጵያ መንግስት ባለስልጣናትም ጋር ቀጣይነት ያለው ጠንካራ ውይይት እያደረግ ነው ሲሉ ገልጸዋል። ከተከሰተ አንድ ዓመት ሊሞላው የተቃረበው የሰሜን ኢትዮጵያ ግጭት በርካታ ቀውሶችን ያስከተለ ሲሆን ግጭቱ በድርድር እንዲፈታ የሚደረገው ዓለም አቀፍ ጫናም እየበረታ ሄዷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ወደ መጽሔቱ የትንታኔ ዝርዝሮች እንዘልቃለን። የሕወሓት ታጣቂዎች ንፋስ መውጫ ከተማ በቆዩባቸው 11 ቀናት ውስጥ በብዙ አዳጊና በአዛውንት ሴቶች ላይ ጾታዊ ጥቃት ፈጽመዋል ሲሉ የጥቃቱ ሰለባዎች መሆናቸውን የሚናገሩ የከተማዋ ነዋሪዎች ለአሜሪካ ድምፅ ገለጡ። ቤት ለቤት እየዞሩ የበጎ ፈቃድ አገልግሎት የሚሰጡ ወጣቶችም ጾታዊ ጥቃት ለደረሰባቸው ሴቶችና የስነ ልቦና ድጋፍ በመስጠት ላይ መሆናቸውን ተናግረዋል። በአካል ተገኝታ ከሴቶቹ ጋር ቆይታ ያደረገችው አስቴር ምስጋናው ትክታዩን አድርሳናለች። እድሜያቸው በአምሳዎቹ ክልል ውስጥ እንደሚገኝ የተናገሩት የአንድ ልጅ እናት ናቸው። ማንነታቸው በይፋ ቢገለጽ በማህበረሰቡ ውስጥ እንዳይገለሉና ክብራቸውን እንዳይገፈፍ መስጋታቸውን ይናገራሉ። የህወሓት ታጣቂዎች ነፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን አመሻሽ ላይ እቤታቸው ድረስ በመጣ በአንድ የህወሓት ታጣቂ መደፈራቸውን ይናገራሉ። አይምኑ ስተ ወቅት የዘለቀ እናትየዋ ቦምብ ይዟል ካራ ይዟል ክላሽ ይዟል ምን ያላዙ ስኮተታል ቀሴ ቀሴ ብትለው አንተ እግሬን ነው ቆልጠመት መጣ ያለ ደፈረኝ ከዛ ማንም ይመጣ የለም አንዱ ላንዱ አንዱ ለአንዱ የሚመጣ ሰው የለም ጭል ያለ ነው በቃ። ታጣቂው የፆታዊ ጥቃቱን ከፈጸመባቸው በኋላ እዳ ለመክፈል ያስቀመጡትን ብር ይዞባቸው እንደሄደ ይናገራሉ። ሁለተኛ ለማንም ለማንም አልዋጋውም። ቆጠባ ብር ከፍላለሁ። የገብርኤል በነገው ነበር ምንካፍል ያ አንድ ሺ ሀያ ብር ወስዶብኛል። የራስ የምቆጥበ ተቀመጠ ጾታዊ ጥቃት የተፈጸመባቸው እናት በወቅቱ ወደ ሕክምና ተቋማት መሄድ ቢፈልጉም ተቋማቱ አገልግሎት መስጠት አቋርጠው እንደነበርም ተናግረዋል። እነሱ ናቸው ያሉት። ለማን ብዬ እናገራለን? ለማንኛው ቀበሌ ነው ች ምጭ ለማንኛው አስተዳደር ነው ዲፍ ምጭ ታዲያ ሌላዋ ተጠቂ በሰላሳዎቹ የእድሜ ክልል ውስጥ እንደምትገኝ የገለጸችው የሶስት ልጆች እናትና ስሟ በተመሳሳይ እንዳይጠቀስ ጠይቃለች። በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች። ካተቀመጥኩበትም ሶስት አራቱ ሆነው መጡብኝ። ካመጡም ከዛ በኋላ አንዱ ልጄ ነፍስ ያወቀ ነው። እሪ ሲል መታለሁ ገላለሁ ሲለው ያው በቃ አስገድሰው ያው ደፍረው ነው እኔን ማለት ነው ለሶስት ለአራት ጥይቱን እየደገነ ማለት ነው። አዛም በኋላ ሴትቷን ልጄ እሪ ስትል ያኛው ሸፍኖ ወደዛ ይሶብ ይሄዳራል ብዬ ስታገል፣ ያው ጭኔ አንድ የሚታይ ነገር የለም ያው ተጎድቻለሁ። እንደ ተጎዳው ነው የሚነግርሽ ዳል የምልጥ ልጥ ነው ያልኩት ሁለተኛ ልጅ እሪ ያለበትን ያው ልጅን መተውታ ህጻን ነው የ የስ የስምንት አመት ልጅ ነው መተውብኛል። እና ምንም አልችልም። ያው እኔን ሲያረገ ልጆች አይናቸው ፈጦ ጉድያጌ ተደፈር። የእርሷን ጩኸት ሰምታ የመጣች ጎረቤቷም ተመሳሳይ ጥቃት እንደደረሰባት ትናገራለች። ጎረቤቴ ደግሞ ምንድኖር የምት ብላ ስትመጣ ተከታትሎ ገቡባት። ተከታትሎ ገብቶ እሷንም እንደዛው እንደዛው ነው ያረጉት። አው ደፍረዋታል። እና የሁለት ልጅ እናት ና የሁለት ልጅ እናት ናት። ደፈሯት። ያው በቃ ምንም ማድረግ አንችልም። እንደገና ያመራር ሚስት ነሽ፣ የንትን ሚስት ነሽ ታጣቂዎቹ ጥቃቱን እየፈጸሙ ይናገሩ ነበር። ያለችውም ስታብራራ አብይ ነው የመረጥ ማን ነው ሲለኝ፣ አይ እኔ አብይ ማለት አልቻልኩም። በዛን ሰዓት ራሴን ለማዲያን ስለፈለግኩ ሁለተኛ ደግሞ የሶስት እናት መኖር ስለምፈልግ ምንም አብይን ትወጃለሽ ብሎ ክላስ ሲደቅንብኝ? ምን አልወዱም አላልወዱም ነው ያልኩት። እና ስለዚህ ራሴን ለማዳን ብዬ ነው። በንፋስ መውጫ ከተማ በቀበሌ ዜሮ አራት ብቻ ከአምሳ በላይ ሴቶች መደፈራቸውን የቀበሌው ሴቶችና ህጻናት አስተባባሪ ወይዘሮ ሀብታም መንግስቴ ትናገራለች። ከተማ በጣም አራት ቀበሌ ያለ በጣም ብዙ ሴቶች ተንገላተዋል፣ ተደፍረዋል፣ ተደብድበዋል። ህጻናቶች በጣም ብዙ ተጎድተዋል። እንደ ቀበሌ አራት ደግሞ ከአምሳ በላይ የሚሆን ሴቶች ተደፍረዋል። የጁንታው ቡድን በጣም አሰቃይቷቸዋል። ለሁለት ለሶስት እየሆነ ሴቶችን በጣም አንገላቷል፣ ደፍሯል። እናቶቻችን በጣም ብዙ ግፍ ደርሶባቸዋል። ጭናቸውን ስናየው የሚያሳዝን የሚያስለቅስ፣ ህጻናቶች የተደበደቡበት እናቶች፣ ህጻናት ልጆች ባሉበት አሰቃቂ በሆነ መንገድ መድፈርና መደብደብ ተከስቶባቸው፣ በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳና አሁን ክልሉን እያስተዳደረ የሚገኘው መንግስት በተለያየ ጊዜ በወጣው መግለጫ የትግራይ መከላከያ ኃይሎች በሚል የጠሯቸው ታጣቂዎች በጦርነት ውስጥ የሌሉ ሰላማዊ ሰዎችን እንደማይነኩ ገልጸው፣ ሆኖም ማንኛውም መጥፎ ነገር ፈጽመዋል በሚል የሚነሳውን ጉዳይ በገለልተኛ አካል እንዲጣራ ሁኔታዎችን ለማመቻቸት ፈቃደኛ መሆናቸውን ተናግረዋል። በሌላ በኩል በነፋስ መውጫ ከተማ በአሁኑ ሰዓት በበጎ ፈቃደኝነት ለተጎዱ ሰዎች የድጋፍ አገልግሎት በመስጠት ላይ የሚገኙ ወጣቶች አስተባባሪ የሆነው ወጣት ግርማ ተፈራ በከተማው ውስጥ ባደረጉት አሰሳ ከ13 ዓመት ታዳጊ እስከ 50 ዓመት አዛውንት ድረስ ያሉ ከመቶ በላይ ሴቶች በህወሀት ታጣቂዎች መደፈራቸውን ተናግረዋል። ስራችን ያው በጎ አድራጎት እንደመሆኑ መጠን ድጋፍ ለማድረግ ተሰባስፈን ዳታ ሰብስበን ከጓደኞቻችን ጋር ሰርተናል እና ወደ ከመቶ ሃያ በላይ ሴቶች ተደፍረዋል። ከሰባ በላይ ደግሞ ሰዎች የገንዘብ ዝርፊያ ተፈጽሞባቸዋል። ከዛ ውጭ እኔ የማውቃቸው ብዙዎች ጭምር ጓደኞችም ጭምር ዝም ብሎ በጅምላ የመረሸ ሂደት ተፈጽሞባቸዋል እና እንደዚህ ነገሮች በጣም የሚያሳዝኑ ዝርፊያው ከባድ ነበር። ደፈረውን በተመሳሳይ በጣም ያሳዝናሉ። ሲነግሮች እያለቀሱ የነገሩና ይህንን ለመረዳት ይችለናል። እኛም ደግሞ በአቅማችን ድጋፍ እያደረግን ያለ ነው በዚህ መልኩ ህጻናቶች የ14 13 እኔ ህጅ ድጋፍ ስናደረግ ያገኛቸው ህጆች ነበሩ። በ13 ዓመት በህጻናቶች እኔ ስድስት ሴቶች አግኝቻለሁ። እነዚህ እንግዲህ ምን አሁን በዚህ እድሜ ውስጥ ያሉ ተደፍረዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ በንፋስ መውጫ ከተማ ጾታዊ ጥቃት የደረሰባቸው ሴቶች የህልውና ዘመቻው ከተጠናቀቀ በኋላ አስፈላጊ ድጋፍ እንደሚደረግላቸው ተናግረዋል። ጉዳቶች እንዳሉ እናውቃለን። ስለሆነም እነዚህ ሰዎች ባሉበት ስሜታቸው የሚጠበቅበት፣ ሞራላቸው የሚገነባበት ሁኔታ አሁንም ቢሆን በተለይ በሴቶች ተቋም አማካኝነት ስራ መሰራት ይኖርበታል። ይህን ስራዎች እንዲሰሩ ለተቋማት ተግባር ተሰጥቶ እንግዲህ በራሳቸው መንገድ ጥረት እያደረጉ ነው ያለው። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነህ አካባቢዎቹ በህወሓት ታጣቂዎች ቁጥጥር ስር እንደዋሉ ሴቶች መደፈራቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር አድማጮች ተከታዩ የመጽሔር ርዕስ ደግሞ ወዲህ ወደ ኒውዮርክ ይመልሰናል አለም የተደቀኑባት ፈተናዎችን ለመጋፈጥ ተባብራ መስራት እንዳለባት የዩናይት ስቴትሱ ፕሬዚዳንት ጆ ባይደን አሳሰቡ ባይደን በተባበሩት መንግስታት ድርጅት ፊት ቀርበው እንደ አሜሪካ ፕሬዚዳንት ዛሬ ለመጀመሪያ ጊዜ ባሰሙት በዚህ ንግግራቸው ደህንነታችን ብልጽግናችንና ነጻነቶቻችንም ቀድሞ በማያውቅ ሁኔታ የተሳሰሩ ናቸው ነበር ያሉት። ፕሬዚዳንቱ ከጉባኤው መክፈቻ ቀድሞ ትናንት ከድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር ተገናኝተው የዘመኑ ፈተናዎች ባሏቸው የኮቪድ ወረርሽኝ፣ የአየር ንብረት ለውጥ፣ የኑሮ አለመመጣጠንና እያደገ በመጣው የአሜሪካና የቻይና መቃቃር ዙሪያ ተመካክረዋል። የአሜሪካ ድምፅ የዜና ማዕከል ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። አሜሪካ ወደ ዓለም አቀፍ መድረኮች ተመልሳለች በተለይ ወደ ተባበሩት መንግስታት ድርጅት። ይህ ፕሬዚዳንት ባይደን ዛሬ ያስተላለፉት መልእክት የእርሳቸው አካሄድ ከቀደመው አስተዳደር የአሜሪካ ትቅደም ፖሊሲ ጋር ፊት ለፊት የሚጋጭ መሆኑን አሳይቷል። የዩናይትድ ስቴትስን ወታደራዊ አቋም በሚመለከት ፕሬዚዳንቱ ሲናገሩ ለዓለም ችግሮች ጦር መፍትሄ አለመሆኑን ጠቁመዋል። የዩናይትድ ስቴትስ ወታደራዊ ኃይል የመጨረሻው ምርጫችን ነው፣ የመጀመሪያው አይሆንም። በዓለማችን ውስጥ ለምናየው እያንዳንዱ ችግር መልስ ሊሰጥ አይችልም ብለዋል። ለዓለም የጤና ጥበቃ ጉዳይ አዲስ የገንዘብ አሰራር ሊፈጠር እንደሚገባው ያሳሰቡት ባይደን ዩናይትድ ስቴትስ ለዓለም አቀፉ የኮቪድ-19 ምላሽ 15 ቢሊዮን ዶላር መስጠቷን ተናግረዋል። ለሌሎች ሀገሮች ከራሳቸው እንደቀነሱ የጠቆሙትን 130 ሚሊዮን ጨምሮ 160 ሚሊዮን ነጠላ ክትባቶችን ለመቶ ሀገሮች መለገሳቸውን፣ ለዓለም አቀፉ የክትባት ጥምረት ኮቫክስ የሚሰጥ ግማሽ ሚሊዮን ክትባት ከፋይዘር መግዛታቸውን ገል ገልጸዋል። ነገ በሚከፈተው የኮቪድ-19 ዓለም አቀፍ ጉባኤ ላይም ዩናይትድ ስቴትስ የምታበረክተውን ተጨማሪ ድጋፍ በይፋ እንደሚያሳውቁ ፕሬዚዳንቱ ጠቁመዋል። ኮቪድ-19 በዓለም ዙሪያ እያደረሰ ላለው ጉዳት ሰፊ ትኩረት ሰጥተው የተናገሩት ባይደን ይህ ዓመት የበረታ ሕመምና ልክ የለሽ አቋሞች የተደበላለቁበት ነው ብለዋል። ኮቪድ-19 ወረርሽኝ የብዙዎችን ሕይወት በየሀገሩ መቅጠፉን አስታውሰዋል። We're mourning more than 4.5 million people. እያንዳንዱ ሀገር ስለሞቱብን የተለያዩ ዳራዎች ያሏቸው ሰዎች እያንዳንዱ ህይወት አንዳንድ የለብስብራት ነው። ይህ ሐዘን የወደፊት እጣችን የጋራችን የሆነውን ስብዕና የምንገነዘብበትና ለጋራ እርምጃ መዘጋጀት ያለብን ስለመሆኑ እንደሚያስታውሰን ማሳሰብ እሻለሁ። ቦምብና ጥይት ኮቪድ-19ንም ሆነ መጪ የኮሮና ቫይረስ ዝርያዎችን እንደማያቆሙ ያስታወሱት ፕሬዚዳንት ባይደን በሳይንስና በፖለቲካ ቁርጠኛነት መተባበር እንደሚገባ አሳስበዋል። ክትባቶች ለእያንዳንዱ ሰው እንዲዳረሱ አሁን መንቀሳቀስ አለብን። እጅግ መፍጠን ይገባናል። ኦክስጂን፣ ምርመራና ሕክምና በመላ ዓለም ሕይወቶችን ለማዳን እንዲስፋፉ ማድረግ ይገባል። በሌላ በኩል ዛሬ በድርጅቱ ሰባ ስድስተኛ ጉባኤ መክፈቻ ላይ የተናገሩት ዋና ጸሐፊው አንቶኒዮ ጉቴሬሽ በሕይወት ዘመናችን ከገጠሙን ሁሉ የከበዱ በሆኑ ፈተናዎች ቁስል ውስጥ ሆነን ልንነቃ ይገባናል ብለዋል። በቀጠለው የኮቪድ-19 ምክንያት በተመናመኑ የመሪዎችና የተሰብሳቢዎች ቁጥር እየተካሄደ ላለው ጉባኤ ዋና ጸሐፊው ዛሬ ነው ኒውዮርክ ላይ ሲናገሩ ዓለም እንዲህ ተከፋፍሎ እንዲህ ስጋት ላይ ወድቆ አያውቅም ብለዋል። የአየር ንብረት ለውጥንና ኮቪድ-19ን እንደ ዋነኛ ፈተናዎች አንስተዋል። አፍጋኒስታንን፣ ኢትዮጵያና የመንን ጨምሮ የተፈጠሩና እየተካሄዱ ያሉ ግጭቶችን፣ ጭንቀቶችና ስጋቶችን አመላክተዋል። በኮቪድ-19 ክትባቶች መዳረስ ላይ ያለውን አለመመጣጠንም ጉተሬሽ እንደ ፈተና አንስተዋል። ከበርቴው ዓለም በአብዛኛው ተከትቧል። ከአፍሪካውያን መካከል ከዘጠና ከመቶ በላይ አንድም እንኳን አልተከተበም። ይህ ዓለማችን አሁን ስላለችበት ሁኔታ የሕሊና ወቀሳ ያስነሳል፣ ክፋት ነው። በመጪው የአውሮፓ 2022 ዓ ም አጋማሽ ድረስ ከዓለም ህዝብ ሰባ ከመቶን ለመከተብና በባለጠጎቹና በድሆቹ መካከል ያለውን ልዩነት ለማጥበብ እንዲቻል ክትባት የማምረት ፍጥነቱን በእጥፍ በማሳደግ እንደሚገባ ዋና ጸሐፊው አሳስበዋል። ዛሬ ለሽርሽር ጠፈር የሚጓዙ ባለ ቢሊዮን ከበርቴዎች ስለገቡበት መንደላቀቅም በብርቱ ነቀፌታ ወቅሰዋቸዋል። እዚህ ምድራችን ላይ ኮ ሚሊዮኖች የሚላስ የሚቀመስ አተው እየተራቡ ናቸው ብለዋል። በእነዚህ የወረርሽኝ ወራት ውስጥ የተባበሩት መንግስታት ድርጅት እጅግ ለተቸገሩ ለመድረስ የሚያስችለውን ጥሪት ለማግኘት ሲማጠን የጥቂት ባለሀብቶች ጥሪት በብዙ ጥፍ መመንደጉን አስታውሰዋል። የፓሪሱን ስምምነት ግቦች ለመድረስ እና የዓለምን የሙቀት መጠን በምዕተ ዓመቱ መጨረሻ ከኢንዱስትሪ አብዮት ዘመን በፊት ከነበረበት ደረጃ ከአንድ ነጥብ አምስት ዲግሪ ሴልሺየስ እንዳይበልጥ ለማድረግ ለማድረግ የመቻሉ እድል እንደሚያጠራጥራቸው የጠቆሙት ጉቴሬሽ ሰብዕናንና ዓለማችንን ልናድን ይገባናል ብለዋል። በዓለም ዙሪያ የወታደራዊ መፈንቅለ መንግስት እንቅስቃሴዎች መመለስ እንደሚያሳስባቸው ተናግረዋል። በሀያላኑ መካከል ይታያል ያሉት ፍትጊያ በጸጥታ ጥበቃ ምክር ቤት ውስጥ ዓለም አቀፍ ትብብርና ወደፊት መግፋትን እየተፈታተኑ መሆኑን አመልክተዋል። በንግድ በምጣኔ ሀብትና በገንዘብ በቴክኖሎጂ እና በሌሎችም ዘርፎች የሚታዩ ሁኔታዎች ዓለም ወደ ሁለት የተለያዩ ጎራዎች እየተሳ የተሳበች ስለመሆኗ ጠቋሚ መሆናቸውን ገልጸው ወደ ሌላ ቀዝቃዛ ጦርነት እንዳትገባም ስጋታቸውን አጋርተዋል። ምንም እንኳን ዋና ጸሐፊው ያቀረቡት ሪፖርት የዛሬ የዓለም ገጽታ እምብዛም የሚያካፍል ባይሆንም መዝጊያቸውን ግን የተስፋ መልእክት አድርገዋል። ለመሻገር ጊዜው አሁን ነው፣ የኛ ነው ብለዋል። ጽዮን እናመሰግናለሁ። አድማጮች ተከታዩም እዚሁ ዩናይት ስቴትስ ውስጥ ያቆየናል። በቅርቡ የምግብና መድኃኒት አስተዳደር የኮቪድ-19 የማጠናከሪያ ክትባት ለጅምላ ለሁሉም ሰው የመሰጠቱ እቅድ ለጊዜው እንዲቆይ እንዲሁም ከ12 ዓመት በታች ያሉ ሕጻናት ግን መከተብ የሚችሉ መሆኑን መወሰኑን በሳይንስ የተደገፈ ውሳኔ ነው ሲሉ የዋይት ሀውሱ ዋነኛ የህክምና ጉዳዮች አማካሪ ተናገሩ። በዋሽንግተን ደግሞ ወረርሽኙ ያደረሰውን ጉዳት የሚያሳዩ የሥነ ጥበብ ሥራዎችም ለእይታ ቀርበዋል። የአሜሪካ ድምጹ የአራሽ አረብ ሳዲን ዘገባ ድርጅት ደስታ እንዲህ ያቀርበዋል። ስፍራው በዋሽንግተን ዲሲ ናሽናል ሞል እየተባለ በሚጠራው ትልቁ የህዝብ መሰብሰቢያ አደባባይ መስክ ላይ ነው። በዚህ ስፍራ እንደ አውሮፓ አቆጣጠር ከ2020 አንስቶ በኮቪድ-19 ወረርሽኝ ከ500 አሜሪካውያን መካከል አንድ ሰው የሞተበትን ለመዘከር ከ600 ሺ በላይ ሰንደቅ ዓላማዎች መልክ ይዘው ተተክለዋል። ይህ የሆነው የምግብና የመድኃኒት አስተዳደር አማካሪ ቡድን ለሁሉም አሜሪካውያን እንዲሰጥ የቀረበውን የኮቪድ-19 የማጠናከሪያ ክትባት ዕቅድ ውድቅ ካደረገ በኋላ ነው። ሀሳቡ ውድቅ የተደረገው በአንደኛው የክትባት አምራች ፋይዘር የቀረበው መረጃ በቂ አይደለም በሚል ነው። የዩናይትድ ስቴትስ ፕሬዚደንት የሕክምና ጉዳዮች አማካሪ አንቶኒ ፋውቺ ትናንት እሁድ ዚስ ዊክ ከተባለው የኤቢሲ ቴሌቪዥን ፕሮግራም ላይ የፋይዘር ማጠናከሪያ ክትባት ሰፊ ተቀባይነት አለማግኘቱን ገልጸው፣ ይሁን እንጂ አሁንም ክትባቱን መውሰድ የሚችሉ በርካታ አሜሪካውያን መኖራቸውን ተናግረዋል ሳምስት ወይንም ከዚያ በላይ ለሆኑት ነው። ወይም ቁጥራቸው ቀላል ለማይባል ከ18 እስከ 64 ዓመት ላሉና የጤናቸው ሁኔታ በከፍተኛ ሁኔታ ሊያጋልጣቸው ለሚችል ችግር ላለባቸው እንዲሁም በሥራ ጠባያቸውና ሙያቸው ምክንያት ለቫይረስ ሊያጋልጣቸው በሚችል ተቋማት ውስጥ ለሚሰሩ ዕድሜያቸው ከ18 እስከ 64 ለሚደርሱ ሰዎች ነው። ፋውቺ አክለውም እየተደረገ ያለው ጥናት ሲጠናቀቅ ዕድሜያቸው ከ5 እስከ 11 ለሆኑ ሕፃናት የሚሰጠው ክትባትም በዚህ ዓመት መጨረሻ እንደሚሰጥ ተናግረዋል። ፕሬዝደንት ጆ ባይደን በቅርቡ ይፋ ባደረጉት መመሪያ በሚሊየን የሚቆጠሩ የፌዴራል መንግስት ሰራተኞች ወይም ከአንድ መቶ በላይ ሰራተኞች ያሏቸው ድርጅቶች በግዴታ ክትባት መውሰድ እንዳለባቸው አስታውቀዋል። የሪፐብሊካን የክፍለ ግዛት ገዢዎችንም ወረርሽኙን ለፖለቲካ ፍጆታ መጠቀማቸውን በመግለጽ ወቅሰዋቸዋል። ሚሲሲፒ ልድረን ሚ ት በሚሲሲፒ ክፍለ ግዛት ሕፃናት የጸረ ኩፍኝ፣ ጆሮ ደግፍ፣ ሮቤላ፣ ሄፓታይትስ ቢ በመባል የሚታወቀው ተላላፊ የጉበት በሽታ የልጅነት ልምሻ ቲታነስና ሌሎች ተላላፊ በሽታዎችን የሚከላከሉ ክትባቶችን የመከተብ ግዴታ አለባቸው። እናም እስካሁን የ660 ሺህ ሰዎችን ሕይወት የቀጠፈው አገር አቀፉ ወረርሽኝ ባለበት እኔም የጸረ ኮቪድ-19 ክትባት ግዴታ እንዲሆን ነው የምጠይቀው። የግዛቲቱ አገረ ገዢ ግን የእርሳቸውን ቃል ጠቅሳለው አምባገነናዊ እርምጃ ነው ያሉት። አምባገነናዊ እርምጃ ፕሬዚደንቱን የሚነቅፉት የፍሎሪዳ ክፍለ ግዛት ገዢ ሮን ደሳንቲስ አስገዳጁ የዋይት ሀውስ ክትባት ትዕዛዝ ስራን የሚገድልና የግለሰቦችን መብት የሚነጥቅ ነው ብለዋል። ደሳንቲስ ፈርስት ኮስት ኒውስ በተባለ ዜና ማሰራጫ ላይ ይህንን ተናግረዋል። እንደ ፕሬዚደንት ባይደን አይነቱ ህገ መንግስቱን በመቃረን የአሜሪካን መብት በመጋፋት እንደዚህ ያለው ውሳኔ ሲያሳልፉ ውሳኔውን ተቃውመን መቆም ኃላፊነታችን ነው። በፍሎሪዳ አሁን እያደረግን ያለነው እሱን ነው። ፍሎሪዳ በዩናይትድ ስቴትስ ውስጥ በኮቪድ-19 ተጋላጮች ቁጥር ሶስተኛ ደረጃ ላይ እንደምትገኝ ስታቲስታ ዳትኮም ዘግቧል። የባይደን አስተዳደር ግማሽ ቢሊየን የሚሆኑ የክትባት መድኃኒቶችን በመግዛት ሌሎች አገሮች ለመስጠት ከፋይዘር ጋር የተደራደሩ መሆኑንም ኒውዮርክ ታይምስ ዘግቧል። ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምንሻገረው፣ ንግድና ምጣኔ ሀብት ኢትዮጵያ ታዳሽና ታዳሽ ያልሆኑ በሚል የሚፈረጁ እምቅ የተፈጥሮ ሀብቶች ባለቤት መሆኗ ሲነገር ቆይተዋል ሲል ይንደረድራል ለምሽቱ ምጣኔ ሀብት የተዘጋጀው ፕሮግራም። ይሁን እንጂ አሁንም ድረስ ካላት የተፈጥሮ ሀብት አኳያ ለሰው ልጆች አስፈላጊ የሆኑት መሰረታዊ የኑሮ ፍላጎቶች ለመሟላት የሚጠቅሙ ወይም የሚያግዙ ግብአቶች ግን በበቂ ሁኔታ ስታቀርብ አትታይም ይለናል። ይህን ያዘጋጀልን አዲሱ ዘጋቢያችን በፍቃዱ የዘርፉ ተመራማሪዎች ለዚህ ችግር ምክንያት እንደ ምክንያት የሚያነሱት ቀጣይነት ያለው የምጣኔ ሀብት ፖሊሲ አለመኖሩን እንዲሁም የሚያወጧቸው ፖሊሲዎች ደግሞ በሙሉ አቅም ወደ ተግባር አለመቀሪያቸው ነው ይላሉ። በሌላ በኩል ደግሞ ፖሊሲዎች ቢወጡም ብቃት ያለው አስፈጻሚ አካል አለመኖሩ እንደ ምክንያት ከሚጠቀሱት ውስጥ ይካተታል። የመንግስት ተቋማት አፈጻጸም ደካማነት እና ከዚያም ጋር ተያይዞ የግሉን ዘርፍ ምቹ አሰራርን ለመፍጠር የሚደረገው ጥረት አለመሳካቱ ሌላው ምክንያት ነው። ዘጋቢያችን ምትኩ ፍቃዱ በጉዳዩ ላይ የመንግስት አካላትን ባለሙያዎችንና ሌሎች ባለድርሻ አካላትን በማነጋገር ያጠናቀረውን ዘገባ ለዛሬው የንግድና ምጣኔ ሀብት ፕሮግራም እንዲ ያሰናድቶታል። የኢትዮጵያ ምጣኔ ሀብት የተሞረከዘው በግብርና ላይ ነው። ይህ የግብርና ስራ ደግሞ በባህላዊ መንገድ የሚከወን ነው። በሌላ በኩል የህዝብ ቁጥር ብዛት በከፍተኛ መጠን እያደገ ይገኛል። ከዚህም ጋር ተያይዞ ምርትና ምርታማነት ከህዝብ ቁጥር ብዛት ጋር አለመመጣጠን ለምጣኔ ሀብት እድገት መቀጨጭ ጉልህ ሚና ይጫወታል ስሉ የምጣኔ ሀብት ባለሙያው ዶክተር ስንሻው ታምሩ ይናገራሉ። ግብርና በመኸር ጊዜ የሚመረተው ከሰኔ እስከ ህዳር አብዛኛው ሰብል ይሄም ደግሞ አየሩ ጥሩ ከሆነ ምርቱ ጥሩ ይሆናል። አየሩ ጥሩ ካልሆነ ግን እንደ ሀገር ብዙ እንጎዳለን። የተፈጥሮ ሀብት መኖር በራሱ ማስተማመኛ አይደለም፣ በማለት ሀሳባቸውን የሚሰጡት ደግሞ በኢትዮጵያ ብሔራዊ ባንክ ምክትል ገዢ የሆኑ አቶ ፍቃዱ ደግፌ ናቸው። የተፈጥሮ ሀብት በአግባቡ መጠቀም ማልማት እንጂ የተፈጥሮ ሀብቱ ብቻውን መኖር ዋስትና ሊሆን አይችልም ሲሉ ገልጸው፣ በቴክኖሎጂ አለመታገዝ ሌላኛው ተግዳሮት እንደሆነም ያነሳሉ። ዋናው ችግር ምንድን ነው? ምርትና መታማነት የሚጨምስ ቴክኖሎጂ የተጠቀመ ግብርና ስራ ካሄደ ወይም ስራ ስላልዋለ ዋናው ይሄ። የምጣኔ ሀብት ዘርፉ ጥልቅ የሆነ መዋቅራዊ ችግር እንደነበረበት የሚናገሩት የገንዘብ ሚኒስቴር ሚኒስትር ዴታ ዶክተር ኢዮብ ተካልኝ ከሁለት ዓመታት በፊት አገር በቀል የምጣኔ ሀብት ማሻሻያን በሚመለከት በተደረገ ውይይት የኢትዮጵያ ምጣኔ ሀብት ለዜጎች መሰረታዊ ፍላጎት ማቅረብ ሳይችል የቀረበትን ምክንያት ተነስቶ ውይይት እንደተደረገበትም አስታውሷል። አያይዘውም ኢትዮጵያ ግብርና መሰረት ያደረገን ፖሊሲን እከተላለሁ እያለች ነገር ግን ቅንጡ ተሽከርካሪዎችን ከቀረጥ ነጻ በማስገባት የእርሻ ትራክተሮችን ግን በቀረጥ የምታስገባ አገር ነበረች ይላሉ። ችግሩ ምንድን ነው ካልክ ዘርፈ ብዙ ነው። አይ ቲንክ እንደ ቁንጽል መፍትሄ የሚሰጠው ነገር አይደለም። በአንድ በኩል አጠቃላይ የኢኮኖሚውን አቅም ያለማወቅ ችግር ነበረ ብለን ነው እኛ የምናየው እንደ መንግስት። ደጋግመንም ይሄ ሀገር ትልቅ አቅም አለው፣ አቅሙ አልወጣም የምንለው ከምን ተነስተን ነው? አሁን ግብርናን ብትመለከት ፖሊሲ ችግር ነው ብለን እንዳትል፣ ለስም ግብርና ግብርና ምር የሚል ነገር በጣም ተደጋግሞ ሲነሳ ነው ያቆየው ት ዛሬ ጠዋት ብድግ ብለን አይደለም ግብርና እንዲሰባ ያደረግ ነው አይደለም በኢኮኖሚ ውስጥ ያለውን ትስስር በደንብ ያላነበበ ሁለተኛ ግብርናንም ለማልማት ምን ይጠይቃል የሚለው ነገር በደንብ ያላየ፣ በሌላ አገላለጽ የበሰለ የፖሊሲ አልነበረንም ብለን ብንል ሰጥ አይሆነም። ግብርና ላይ አሁን ስለ ግብርና መካናይዜሽን ብናወራ፣ በሌላ በኩል ግን የታክስ ፖሊሲያችን የግብርና መካናይዜሽን በጭራሽ እንዳይፈጠር የሚያደርግ ትራክተር ላይ ትልቅ ቀረጥ እየጣለ ለቪኤይት ደግሞ ቀረጥ ነጻ የሚፈቅድ ሆኖ የቆየን የነበረው ይሄ ፖሊሲ እንዴት አበ ግብረ ሊደግስ ይችላል? ምንም ምንም ጥያቄ የለው በኢትዮጵያ ከግማሽ በላይ የሚሆነው የሕብረተሰብ ክፍል አምራች ኃይል እንደሆነ ቢነገርም ምርትና ምርታማነት ለምን በዚሁ ረገድ ማሻሻል ሳያሳይ ቀረ በሚል ለቀረበላቸው ጥያቄ አቶ ፍቃዱ ደግፌ ሲናገሩ የትምህርት ስርዓቱ በራሱ ለምርትና ምርታማነት ምርታማነት ጠቀሜታ አለው ብሎ እንደማያምኑና ለዚህም ደግሞ የትምህርት ስርዓቱ ከተግባር ይልቅ በጽንሰ ሀሳብ ላይ የሚያተክር መሆኑን ይናገራሉ። በሌላ በኩል አምራቹ ኃይል ወደ ስራ ለመግባት የብድር ተጠቃሚነት ውስንነት፣ የቴክኖሎጂ ተጠቃሚነት ማነስ እና የመስኖ አገልግሎት ውስንነት ችግሩን እንደሚያገዝፈው ተናግሯል። የተወሰነ ሰው እንኳን በትምህርት ተጠቅሞ ምርትና ምርታማነትን መጨመር ቢያስብ እንኳን የተለያዩ እንስቶች የለ ለምሳሌ፣ ክሬዲት ሲስተማችን መካማ ነው የቴክኖሎጂ አጠቃቀም ደካማ ነው። ኤቪቴሽን ደካማ ነው። በአመት አንድ ጊዜ ነው የሚመረሰው በዝናብ ብቻ። እነዚህ እነዚህ ሁሉ ተደማምሮ ትምህርቱ ብዙ ውጤት አላት መጣም ዬ ነው ኢትዮጵያ ያላትን አምራች ኃይል በተመለከተ ዶክተር ኢዮብ ሲናገሩ በእርግጥም አምራች ኃይል እንዳላት ተናግሮ ነገር ግን ይህ ኃይል እንዲያመርት አሳይተነዋል ወይ የምለው ነጥብ ግን ጥያቄ ውስጥ የሚገባ እንደሆነ ያስቀምጣሉ። ያለፉት ሰላሳ አመታት አንዱ ትልቁ ችግር ነው የሚታይ የሞራል ሽቀት ፈጥሯል። ሰርቶ መክበር ሳይሆን በአቋራጭ መክበር፣ ሰርቆ መክበር የሚያስከብርበት ዘመን ነበረ ሆኖ የቆየውና፣ ይሄ የስራ ተነሳሽነት ላይ በላብህ ጥረህ ግረህ ማደግ ላይ ያመጣው ተጽዕኖ ቀላል አይደለም። እነዚህ ነገሮች በተናበበ መልኩ ስትፈታ ነው እንግዲህ ችግሩ የምትፈታው። በእኛ ግምገማ ይህን ችግር አሁን ተገንዝበነዋል፣ መፍታት ጀምረናል። በዚህ ፔስ ከሄድን ብዙ ርቀት ያስገዳለን ነው ምናስበው። ዶክተር ኢዮብ አያይዘውም የምጣኔ ሀብት ማሻሻያ ፖሊሲ አንዱ አካል ተደርጎ እንደ አማራጭ የተቀመጠውን ሲናገሩ ባንኮች ከሚሰጡት ብድር ውስጥ አምስት በመቶ የሚሆነውን ለግብርናው ዘርፍ እንዲያደርጉ አዲስ ሕግ መውጣቱን ተናግሯል። ግብርና ፋይናንስ ካልተደረገ ሊያድግ አይችልም። ስለዚህ እንዲረዳ አንደኛ ባንኮች ማንዴት ዶ ነው ሲፈልጉ ሳይሆን ብቻ ሳይሆን ባይፈልጉም ለግብርና ማበደር እንዲችሉ ቢያንስ ከአምስት ፐርሰንቱን አጠቃላይ የሚያበደሩትን ገንዘብ ለመነሻ ያክል ነው። ይሄ ለግብርና ዘርፍ ለአርሶ አደሩ እንዲያበድሩ ተገደዋል። ሁለተኛ ትልቁ እዚህ ሀገር ያለው ችግር ያለንን ምቅሀብ ካፒታል አምክነነዋል። ምክንያቱም ካፒታል አየህ ካሽ ብቻ አይደለም። አንተ በየቦታው ያለህ መሬት፣ ከብቶች፣ ግመሎች ሀብቶችህ ናቸው። ይሄ ሙቨብል ኮላተራል፣ ሙቨብል ፕሮፐርቲ ኮላተራል። በዛዲስ ያወጣነው የብሔራዊ ባንክ ሕግ የሚያደርገው አንድ አርሶ አደር ወይም አርብቶ አደር በተንቀሳቃሽ ንብረቱ ላይ ተመስርቶ ብድር ማግኘት እንዲችል በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች የሚታየው አለመረጋጋትና ይህንንም ተከትሎ ዜጎች ለረሃብና እንግልት እየተዳረጉ እንደሆነ በተለያዩ መገናኛ ብዙሃን ሲዘገብ ይታያል። በዋና ዋና ከተሞች ደግሞ የኑሮ ውድነትና የዋጋ ግሽበት በየዕለቱ እየጨመረ ይገኛል። በዚህ ውስጥ ተሆኖ የፊታችን መስከረም 24 2014 ዓ.ም ደግሞ በኢትዮጵያ አዲስ መንግስት ይመሰረታል። ለመሆኑ አዲስ የሚመሰረተው መንግስት አሁን ላለው የምጣኔ ሀብት ችግር ምን ተስፋ ይዞ ይመጣል ተብሎ የተጠየቁት ዶክተር ኢዮብ የሚከተለውን ምላሽ ሰጥቷል። የሚቀጥለው መንግስት የሚታየኝ አስቀድሞ የተከፈለው መንግስት ነው። ህዝቡ የቀጥለው አምስት አመት መልካም ነገር ሰራተኛ አለ ብሎ በሰራው ሳይሆን ይሰራል ብሎ ገምቶ አስቀድሞ አዋርድ አድርጎታል። ስልጣን ሰጥቶታል። ለዚህ የህዝብ ክብር፣ ለዚህ የህዝብ ፍቅርና ውክልና ትልቅ ሸክን ተሰምቶት ሳይተኛ የሚያድር ጠዋትና ማታ የሚሰራ መሰረታዊ ለውጥ በህዝባችን ህይወት ለማምጣት የሚታትር መንግስት ነው የሚመጣው ማለት እንችላለን። ከአዲስ አበባ ለአሜሪካ ድምፅ ለተጠናከረው ዘገባ ምትኩ ፍቃዱ ነኝ። አዲሱ ዘጋቢያችን ምትኩ ፍቃዱ ነበረ። የተለያዩ የምጣኔ ሀብትና የፋይናንስ ባለሙያዎች እንዲሁም የመንግስት ባለስልጣን ጨምሮ ያነጋገረበትን ዝግጅት ያደረሰን ምትኩን ለዘገባው አመሰግናለሁ። ክብረትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ በትምህርትና ጤና ላይ ያተኮረ ቅንብር ነው የምንወስዳችሁ። በኢትዮጵያ ሶስተኛ ዙር የኮቪድ-19 ወረርሽኝ መጀመሩን እንዲሁም በስርጭት መጠኑ ከፍተኛ የሆነው ዴልታ የተሰኘው የቫይረሱ ዝርያ መግባቱ ስጋት አጭረዋል ይለናል ተከታዩ ቅንብር። በተለይም ደግሞ ቫይረሱ በልዩ ልዩ ሁኔታ ህጻናትን የሚያጠቃ በመሆኑ ከትምህርት ቤቶች መከፈት ጋር ተያይዞ ጥንቃቄ ሊደረግበት የሚገባ ጉዳይ መሆኑን ማሳሰባቸውን ያመለክታል። የጤና ጥበቃ ሚኒስቴር አማካሪና በኮሎምቢያ ዩኒቨርሲቲ ርዳት ፕሮፌሰር በኒውዮርክ የድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው በኢትዮጵያ ከትምህርት መከፍት ጋር ተያይዞ መምህራን ላይ ይበልጥ ተጋላጭ ሊያደርጋቸው እንደሚችል ይህን ሁኔታም ለመቀነስ ክትባቱ ቅድሚያ እንዲሰጣቸው መመሪያ መውጣቱን ለአሜሪካ ድምፅ አስታውቀዋል። ኤደን ገርመው በዚህ ዙሪያ እሳቸውንና በአዲስ አበባ ትምህርት ቢሮ ያሉ የሚገኙ መምህራንን አነጋግራ በተከታዩ ዘገባዋ ለዛሬ የምሽቱ ትምህርትና ጤና ላይ ያተኮረ ቅንብር እንዲህ አሰናድተዋለች። በኢትዮጵያ የ2014 ዓ ምት የትምህርት ዘመን ጥቅምት አንድ ዓመ ምት እንደሚጀመር የትምህርት ሚኒስቴር ያስታወቀ ሲሆን ነገር ግን በሀገሪቱ በአስከፊ ሁኔታ እየጨመረ የመጣው የኮቪድ-19 ስርጭትና ዴልታ የተሰኘው ቫይረስ ስጋት ፈጥረዋል። በዚህ የተነሳም የፌዴራል የጤና ሚኒስቴር ከአዲስ አበባ የትምህርት ቢሮ ጋር በመሆን መምህራን ከስራቸው አንጻር ከፍተኛ የሆነ የኮቪድ-19 ተጋላጭነት እንዳላቸው በመገንዘብ አስገዳጅ የሆነ የኮቪድ-19 መከላከያ ክትባት እንዲወስዱ መመሪያ ወጥቷል። በዚህ ጉዳይ ላይ የፌዴራል የጤና ሚኒስቴር አማካሪ የኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር እና የበኒውዮርክ ድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው እጅግ ተላላፊ የሚባለው የዴልታ ዝርያን ለመቋቋም የክትባቱን አስፈላጊነት በማስረዳት ለመምህራን ግዴታ ክትባቱን መስጠት የመጀመር እቅድ እንዳለ አስታውቀዋል። አንደኛ እንግዲህ አሁን በሁሉም ዓለም ላይ የሚጠቀሰው ለዚህ ለሶስተኛው ወይ ትልቅ ተስፋፊነት አዲሱ ይሄ ቫሪያንት የሚባለው ነው። ዴልታ ቫሪያንቱን ደግሞ ከድሮ ከነበረው ከአልፋ ከመጀመሪያ ምንድን ነው ለየት የሚያደርገው? አንድ ሰው ለብዙ ሰው ሊያስተላልፍ ይችላል። ብዙ ሰው ማለት እስከ ሰባት እስከ ስምንት ሰው የሆኑ ሰዎች ላይ ሊያስተላልፍ ይችላል። ከሶስት ወይም አራት ሰው ላይ ብቻ ሰው ማስተላለፍ የሚቻለው እስከ ሰባት እስከ ስምንት ሰው ሊያስተላልፍ ይችላል። ስለዚህ ቁጥሩም የበዛ በዛ ምክንያት፣ ሌላ ደግሞ ትንሽ አስቸጋሪ ነው ደግሞ የዴልታ ቫሪያንት አዋቂዎችን ባስ ብቻ ሳይሆን ትንሽ ልጆችንም ህጻናቶችን ያጠቃ በሽታው ተገኝቷል። በተለይ ደግሞ አበባ ውስጥ ትምህርት ሲጀመር እነዚህ እድሜያቸው አስራሁለት አመት ያልደረሱ ልጆች የሚገቡበት ቦታ በሽታው እንዲስፋፋ ይደረጋል። አሁን እንደ በቅርቡ እንደሰማሁ አዲስ አበባ የትምህርት ቢሮ ይመስለኛል አዲስ አበባ ውስጥ ላሉት አስተማሪዎች እና የተለያዩ ትምህርቶች ለሚሰሩ ሰዎች በጠቃላ ክትባቱ ግዴታ እንዲሆን ተደርጓል። እኔ በአንድ በኩል ግዴታ እንዲደረገው የሚሉት ነገሮች በአንድ በኩል መደግፍባቸው ሐሳቦች አሉ ግን አሁን በ በተለይ እንደዚህ ቦታ ላይ መሆኑ ይረዳል። ተማሪዎች፣ ህጻናቶች እንዳይታም ይረዳል። በዚህ ዙሪያ ስማቸው እንዲገለጽ ያልፈለጉና ከአስር ዓመት በላይ በሁለተኛ ደረጃ መምህርትነት ያገለገሉ መምህርት ስራችንን ላለማጣት ብለን መከተባችንን ባይቀርም ግዴታ በመሆኑም ሆነ በክትባቱ ደስተኛ አይደለንም ይላሉ። ያለኝ አመለከት ያው ክትባቱ ለጤንነት ቢሆን ደስ ይላል አስተሳሰባቸው ነገር ግን ማለት ካለው አኳያ ከምንሰማው ኢንፎርሜሽን ያው ደሜ ያረጋል ይባላል። ብቻ ብዙ ነገር ነው የሚናገረው፣ እና አላምንበት። ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም እንከተብ። ግዴታ በመሆን ግን እኔ በበኩሌ አልደገፍኩትም። ለመከተብ ፈቃደኛ አይደለሁም። ነገር ግን ስራችን ማጣት አንፈልግም። ግዴታ ሳይከተብ ስራ መግባት አይቻልም ስለተባለ ብቻ ግን ለመከተል ዝጅ በኩል ከአስራ ስምንት አመት በላይ በመምህርነት ልምድ ያላቸውና በአሁን ሰአት በአዲስ አበባ በአቃቂ ክፍለ ከተማ ገላኔ የወንዶች አዳሪ ትምህርት ቤት የኬሚስትሪ መምህርት የሆኑት ታደለች ጥሩ ነህ ክትባት በብዙ መልኩ ጠቀሜታ ስላለው እድሉ መምጣቱ ቢያስደስታቸውም ግዴታ ከሚሆን ይልቅ ግን የግንዛቤ ማስጨበጫ ላይ ቢሰራ መልካም ነው ይላሉ። ክትባት ጥሩ ነው ብዬ ነው የማስበው እኔ በግሌ ምክንያቱም እስካሁን እንደነ ኩፍኝ የመሳሰሉ ልጆቻችን የምናስከተባቸው ክትባቶች ራሱ አስፈላጊ ናቸው ተብሎ ነው ያሉኝ የሚከተቡት ብዬ ነው ማምነው። አሁንም ያለው የኮቪድ አስራ ዘጠኝ መጀመሪያ አካባቢ ክትባቱ ተገኘ አልተገኘ የሚለው ራሱ በጣም በጉጉት ነበር ስንጠብቅ የነበረው። መጀመሪያ አካባቢ አምና ምናምን ማለት ነው። ከተገኘ በኋላም ደስ ብሎናል። ግን ምንድን ነው በአጠቃላይ ነው ያለኝ ያደርሳለኝ ክትባቱ ጥሩ ነው። ግን ለሰው አዌርነስ መፍጠር ያስፈልጋል። it's a who you had the advantage It's advantage you knew where to send ምን ያህል እውነታ ናቸው? እውነተኛ እንዲሆኑ ምናምን አዌርነት መስቀር አለበት። መጀመሪያ ጊዜ ነው ማለት ሌላዋ። በኮከበ ጽባህ ትምህርት ቤት የአስራ ሁለተኛ ክፍል የሥነ ህይወት መምህርት የሆኑት ሙሉ ታዬ እስካሁን ድረስ ክትባቱን አለመውሰዳቸውን ገልጸው በበኩላቸው ክትባቱ ሊሰጥ መሆኑ እንዳስደሰታቸውም ይናገራሉ። መንግስት ባይልም እኛ ራሳችን ፈልገን መከተብ አለብንም ነው የሚሉት መልካም ነገር ነው። ምክንያቱም ከብዙ ተማሪዎች ጋር ነው የምንውለው። ቢያንስ በቀን ከሁለት መቶ በላይ ከሆኑ ልጆች ጋር ግንኙነት እናደርጋለን እና መንግስት ባይንም እኛ ፈልገን ራሱ መከተብ ያለብን ይመስለኛል። መምህርት ሙሉ ታዬ አያይዘው አብሯቸው የሚሰሩ መምህራን ከሳቸው ለየት ያለ አቋም እንዳላቸው በመግለጽ ከማስገደድ ይልቅ ግንዛቤ ላይ ቢተኩር መልካም ነው ይላሉ። አሉባልታ አለ ክትባቱ ላይ ማለት፣ ያው ራሱን በሽታውን ነው የሚወጉን እና ብንታመም የሚል ስጋት አለ። ግን በደንብ ግንዛቤውን አስጨብቀው ነው በዚህ ጉዳይ ላይ ያነጋገር ናቸው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ አቶ ዘላለም ደግሞ ቢሮቸው ዘንድሮ የዴልታ ስርጭትን ለመቀነስ ክትባቱን ጨምሮ ሰፊ ዝግጅት እንዳደረገ ይገልጻሉ። አዲሱ ወረርሽኝ በከፍተኛ ፍጥነት እየተሰራጨ ነው። መስከረም ላይ መጀመር የሚገባን ትምህርትን ወደ ጥቅምት የሚወሰድንበት አንደኛው ምክንያት እስከዛ ድረስ ያሉትን ሁኔታዎች ለማጥናትም ለመተንበይም ለመገመትም ስለሚረዳን ብለን ነው ከፍ ያደረግ ነው። በዘንድሮ ዓመት እንደ ልዩ ሁኔታ አድርገን ያደረግነው በባለፈው ዓመት የነበሩትን ጥንካሬዎች ማስቀጠል፣ ዘንድሮ ደግሞ ሁሉም የትምህርት ማህበረሰቡ ክትባት እንዲያገኝ የማድረግ ስራ፣ በተለይ ትምህርት አመራሩ የደጋፊ ስራ ሂደት ላይ ያሉ አስተዳደር ሰራተኞች፣ መምህራን፣ ሱፐርቫይዘሮች በሙሉ በኮቪድ ተከትበው ወደ መማር ማስተማር እንዲገቡ ይህንን ማድረግ እንደ አስፈላጊ ሆኖ ተገኝቶ እንግዲህ ስራ ጀምረናል ማለት ነው። አቶ ዘላለም ክትባቱ ለመምህራንና በትምህርት ቤት ውስጥ ለሚሰሩ አካላት ወደ ስራ ገበታቸው ከመመለሳቸው በፊት መከተብ አለባቸው የሚለው መመሪያ ያስፈለገበትን ምክንያት ተጠይቀው እዚህ ውሳኔ ላይ የተደረሰው ከመምህራን ማህበርና ከተለያዩ የትምህርት ቤት አመራሮች ጋር ከዚህ ቀደም ውይይት ተደርጎ በስምምነት በመሆኑ መመሪያው አስገዳጅ ነው ሊባል አይገባውም ሲሉ ምላሽ ሰጥተዋል። የመመሪያ አስገዳጅ ብሎ መውሰድ በዚህ ልክ አስፈላጊ ነው ብለን አደለም የተነሳ ነው። ኃላፊነት ግን አለ። አንደኛ በዚህ ወረርሽኝ ሆነ ወቅት ላይ ማህበረሰባችንን ልንታደግ የምንችልበት ትልቁ ኢሚንድ መሆን ነው። ስለዚህ ክትባቱን መንግስትም እንግዲህ የዓለም ጤና ድርጅትም አምኖበት ያመጣው ነው። እንግዲህ ትውልድ ግንባታ ሂደት ውስጥ ይህን ከፍለው የምንችለው ዋጋ በጣም ከፍተኛ ነው እና እንደው ለተማሪም ተብሎ መሞት ካለብን እየሞትን ያለ ነው እና በዛ ልክ መደረግ አለበት ብለን እናምናለን። ሀላፊነቱ ነው። ግን አስገዳጅ በሚል መመሪያ በዛ ልክ የወጣም ነገር የለም። ይህን ጉዳይ በጣም ፖለቲሳይዝ ለማድረግ መማር ማስተማር ለማደናቀፍ የሚፈልጉ አካላቶች ዝም ብሎ የማጫጫ ስራዎች አሉ። ግን መግባባት ነው። ከመምህራን ማህበር ጋር ተነጋግረናል። አመራሩ በዛ ልክ ወስዶታል። መምህራንም ርሳለ መምህራኖችም በዛ ልክ እየተግባብተን እየወሰድን ነው። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ አቶ ዘላለም በቀጣይ የክትባት ጥርጣሬ ያለባቸው ግለሰቦች ዘንድ ግንዛቤ ለመፍጠር የተለያዩ መገናኛ ብዙኃንን በመጠቀም ሊሰሩ የታቀዱ ዝግጅቶች እንዳሉም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ እ ደህና እናመሰግናለሁ። አድማጮች የመጨረሻው ዓመታዊውን የግሸን ደርበ ከርቤ ማርያም በዓል ለማክበር የሚያስችል አስተማማኝ ሰላም መኖሩን የደቡብ ወሎ ዞን አስተዳደር ገለጠ ይላል። አካባቢው የስጋት ቀጠና እንደሆነ ተደርጎ መደበኛ ያልሆኑ የመረጃ ምንጮች የሚተላለፈው ከእውነት የራቀ ነው ሲሉ የዞኑ ዋና አስተዳዳሪ አቶ ሰይድ መሀመድ አስታውቀዋል። መስፍን አራጌ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ በቅድስና ከሚዘከሩት አካባቢዎች በአምባሰል መስቀለኛ ተራራ ላይ የከተመችው ጊሸን ማርያም አንዷ ናት። የእምነቱ ተከታዮች ኢየሱስ ክርስቶስ የተሰቀለበት መስቀል በመስቀለኛው ተራራ ላይ እንደተቀበረ ያምናሉ። እናም በየዓመቱ መስከረም 21 እስከ 1.5 ሚሊዮን የሚገመት ምዕመን መንፈሳዊ ጉዞ ያደርጋል ወደ ስፍራው። የዚህ ዓመት የንግስ በዓል ግን መንግስት አሸባሪ ብሎ በፈረጀውና ራሱን የትግራይ መከላከያ ኃይል ብሎ በሚጠራው አካል መካከል የተቀሰቀሰው ጦርነት ባልተቋጀበት ወቅት መሆኑ ለተወሰኑ ተጓዥ ምዕመኖች ስጋት መፍጠሩ አልቀረም። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በአንጻሩ አስተማማኝ ሰላም፣ አስተማማኝ ኃይል ስላለ ምዕመኑ የሚያሰጋው ምንም ነገር የለም ይላሉ። ኢትዮጵያኖች ከአራቱም አቅጣጫ በየዓመቱ ቀድመው ወደ ቦታው የሚመጡበት እና በጋራ ተሰባስበው የሚያከብሩት በዓል ነው። ዘንድሮም አጠቃላይ በዞኑ ከፍተኛ አመራር የሚመራ ግብረ ኃይል፣ የመከላከያ ከፍተኛ የስራ አመራሮች፣ የአመራር የስራ አመራሮች ሁላችንም ባለንበት ደብረ ከርቤ ሂደን ሁኔታውን በዝርዝር አይተናል ከደብሩ አስተዳዳሪዎችና አጠቃላይ ምእምናኑ ጋር ተወያይተናል። ሁኔታውን የጋራ አድርገናል። አስተማማኝ በሆነ መንገድ የዘንድሮን በዓል እንደሚከበርና ምእምናን ከየትኛውም አቅጣጫ በሰላም ወደ በዓሉ ቦታ እንዲመጡ የክብር ጥሪያችንን እናቀርባለን። ሰላም የለም ስጋት አለ ለሚሉ ወገኖች መልእክት አለኝ ይላሉ። ለሀገር ውስጥና ለውጭ ሀገራት መገናኛ ብዙኃን ጋዜጠኞች ጋዜጣዊ መግለጫ የሰጡት አስተዳዳሪው በእርግጥ ጁንታው የኢትዮጵያውያኖች የጋራ ቅርስ የሆኑትን ታሪካዊ ቦታዎቻችንን በየዓመቱ ተሰባስበን የምንዘክራቸውን ቦታዎቻችንን አንድነታችንን የምንገልጽባቸውን ቦታዎቻችንን የትክክለኛ እሴቶቻችን የሚቀዳባቸውን ቦታዎቻችንን በማውደምና በማፍረስ የሚታወቅ ክፋት ያለው ድርጅት መሆኑ ይታወቃል። ስለዚህ መላ ኢትዮጵያውያኖች ወደዚህ ቦታ ሲመጡ ጁንታውንም ፊት ለፊት ጦርነት በመግጠም ብቻ ሳይሆን የምናሸንፈው በቅርሶቻችን ላይ ያለንን ውግንና፣ ያለንን አቋም፣ ያለንን ጥንካሬ እሱ በሚፈልገው መንገድ ሳይሆን እኛ በምንፈልገው መንገድ ተረባርበን አንድነታችንን ጠብቀን ቅርሶቻችንን በየጊዜው እየፈቀድን እንዲህ አይነት ቅድስት ቦታዎችን በዓላቸውን እያከበርን በማሳለፍ እንደምናሸንፈውም ጭምር መላ ኢትዮጵያኖች እንዲያውቁ ለማሳሰብ ያክል ነው። በዓለም ቅርስነት ከተመዘገቡት ታሪካዊ ስፍራዎች በሰሜን ወሎ የሚገኙት የላሊበላ ውቅር አብያተ ክርስቲያናት እና በዋግምራ ዞን ስር ያለው መስቀለ ክርስቶስ ራሱን የትግራይ መከላከያ ኃይል ብሎ በሚጠራው አካል ስር መሆናቸው ይነገራል። ከወር በፊት የህወሀትን ቃል አቀባይ ጌታቸው ረዳን ጠቅሰው ላሊበላ በህወሀት ቁጥጥር ስር መዋሉን የዘገበው ፋይናንሻል ታይምስ ቅርሱ በእነሱ እጅ ደህንነቱ ተጠብቆ እንደሚገኝ ቃል አቀባዩ መናገራቸውን አስነብቦ ነበር። ላሊበላ የእኛም ቅርስ ነው። የእኛ ኃይሎች ስለመጠበቃቸውና ስላለመጠበቃቸው የሚያሳስባቸው ነገር የለም ነበር ያሉት ቃል አቀባዩ። በወቅቱ የደቡብ ወሎ ዞን ዋና አስተዳዳሪ አካባቢው ካለው የሃይማኖት መስተጋበርና ጠንካራ ማህበራዊ ዳራ አንጻር በዓሉን በሰላም ለማክበር የሚያስችል መሰረት አለባይ ናቸው። የሰላሞቻችን ምንጭ አንዱ በሁለቱም ሃይማኖቶች እጅግ ጥልቅና ረቂቅ የሆነ ሴት የሚቀዳበት ምድር ነው። የወሎ ምድር በክርስትና እምነትም ወስደን ካየ ነው መስከረም ሀያ አንድ የምናከብረው የግሸን ደብረ ከርቤ ግማደ መስቀሉ የሚገኝበት ለሴታችን ለሰላማችን አንዱ ምንጭ ነው። ተድባበ ማርያም የሚገኝበት፣ መስቀለ ክርስቶስ የሚገኝበት፣ ሀይቅ እስጢፋኖስ ገዳም በስልምና እምነትም ከወሰድን በኢትዮጵያ የመጀመሪያው መውሊድ የነቢዩ መሐመድ መውሊድ የወጣበት ጀማ ንጉስ ትላልቅ የሃይማኖት ጠበብቶች መሻይኮች የተፈጠሩበት ምድር እነ ጫሊን፣ እነ ገታን፣ እነ ደባቶችን፣ እነ ባጃን ሁሉንም እና እነ ስስይ የሾሴን ጅብሪል ያሉበት አካባቢ ስንወስድ አይናማም፣ የሰላምም የሰውነትም ምንጭ የሆነበት አካባቢ ነው ወሎ። እነዚህ ጥልቀት ያላቸው ሃይማኖታዊ እሴቶቻችን በማንም ወጀብ፣ ዛሬም ነገም በሚመጣ ወጀብ የማይናወጥ የሰላሞ ቻችን የፍቅር የአንድነት የመቻቻል የሰውነት ምንጭ የሆነበት ምድር ስለሆነ በዚህ በኩል ከሰላም ጋር ተያይዞ መስጋትም መደናገጥም ብዙ አያስፈልግም። አስተማማኝ ሰላም በጸጥታ ኃይሉ ብቻ አይረጋገጥም የሚሉት ዋና አስተዳዳሪው፣ ምዕመኑም ወደ ስፍራው ሲመጣ አስፈላጊውን ጥንቃቄ እንዲያደርግ መልእክት አስተላልፈዋል። ምዕመኑ ከአራቱም የኢትዮጵያ አቅጣጫዎች ወደ ግሸን ሲያቀና ያርፍባቸው የነበሩት የኮምቦልቻ ደሴና ሀይቅ ከተሞች ከሰሜንና ደቡብ ወሎ ከዋግ ህምራና አፋር አካባቢዎች በጦርነቱ ምክንያት ተፈናቅለው በመጡ ወደ አራት መቶ ሺህ የሚጠጉ ተፈናቃዮች መጠለያ መሆናቸው የማረፊያ እጥረት ሊያጋጥም እንደሚችል ግምታቸውን ሰንዝረዋል። ከዚህ አንጻር በከተሞቹ ዳርቻዎች የሚገኙ ማረፊያዎችንና ዳስን ጨምሮ የተለያዩ የመጠለያ አማራጮችን መጠቀም እንዲችሉም ጠቁመዋል። ወደ ግሸን የሚያቀኑት ምእመናንም በየከተሞቹ ተፈናቅለው ለሚገኙ የህብረተሰብ ክፍሎች ሰብአዊ ድጋፍ እንዲያደርጉ ጥሪ አስተላልፈዋል። ተፈናቃይ ወዳለበትም አካባቢ ስለሚመጡ ምእምናን የሚችሉትንም ማድረግ እንዲ በ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ፣ የሚችሉትን። አድማጮች ሰዓታችን በማለቁ ዝግጅታችን እዚሁ ላይ ለማጠናቀቅ እንገደዳለን። በተከታይ ምሽት የተለያዩ ፕሮግራሞቻችን ጋር እንመለሳለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት አሁን ደግሞ በኢትዮ ሰዓት በልዩ ዝግጅታችን ነገ ምሽት ሶስት ሰዓት ላይ እንገና ይመልሰን። ለአሁኑ በዚሁ ተሰናበትን። ሰላም ደህና እደሩ። Thank